ሃይማኖት የተነሱት ስደተኞች ምን ያህል ናቸው? ወዴትስ ነው የተወሰዱት? ስለ ማንሳቱ ሂደት ብትገልጭልን? እንግዲህ በትላንትና እለት ማለዳ ላይ በዚህ ፓሪስ በስተሰሜን ክፍል ይገኝ የነበረው የስደተኞች ጊዜያዊ መጠለያ ስፍራ በፖሊስ ባይል እንዲፈርስ ተደርገዋል። በአሁኑ ሰዓትም መጠለያው ፈርሶ ቦታው ታጥሮ ነው የሚገኘው። እዚ አካባቢ ላይ እንግዲህ ቁጥራቸው ወደ ሁለት ሺህ የሚጠጉ ስደተኞች ከኢትዮጵያም ከኤርትራም እንዲሁም ከተለያዩ የአፍሪካና የእስያ ሀገራት ስደተኞች እንደሚገኙበት ነው ሲነገር የነበረው። ስደተኞች ላይ የተወሰደው እርምጃ ፖሊስ የሰጠው ምክንያት በስፍራው ይገኙ የነበሩ ስደተኞች ላይ የሳንባ ነቀርሳ በሽታ ምልክት ታይቷል እና ይሄ ነገር ከመስፋፋቱ በፊት እርምጃ መወሰድ አለበት በሚል ይሄ እርምጃ እንደተወሰደ ነው ይገለጽ የነበረው። ሆኖም ግን ትላንትና እርምጃውን በተመለከተ የሀገር ውስጥ ጉዳይ ሚኒስትሩ በርና ከዛቡና የቤትና የቤት ዘላቂ አቅርቦት ሚኒስትሯ ኢማኑኤል ኮሴ በጋራ ባወጡት መግለጫ ላይ ስደተኞች መጠለያ ተከስቷል ስለተባለ የሳንባ ነቀርሳ በሽታ ምንም ያነስ ነገር አልነበረም። እነዚህ ስደተኞች ከዚህ ስፍራ እንዲነሱ የተደረገው የመጠለያ የምግብና መሰረታዊ አቅርቦት እንዲሁም ደግሞ ጥገኝነት በፈረንሳይ መጠየቅ የሚፈልጉም ከሆነ ጉዳዮቻቸው እንዲመቻቹላቸው እና መረጃ እንዲያገኙ መብታቸው እንዲጠበቅ ወደ አስፈላጊ ቦታ መወሰድ አለባቸው የሚለውን ነው አጥሞ ሰተው የተናገሩት። ትላንትና ሁለት የተነሱት ስደተኞች ወደ ስልሳ አንድ በሚጠጉ ፓሪስን ጨምሮ ወደ ተለያዩ ክፍለ ሀገራት በሚገኙ የመቀበያ ጣቢያዎች ላይ እንዲሁም ደግሞ የስፖርት አዳራሾች ጊዜያዊ ማረፊያ እንደተዘጋጀላቸው ነው የተገለጸው። የፓሪስ ከተማ ፖሊስ ስደተኞች የተከሏቸውን መጠለያዎች ሲያፈራርስ የመጀመሪያ ጊዜው አይደለም። እንዳውም ለመጨረሻ ጊዜ ተመሳሳይ እርምጃ የወሰደው ከአንድ ወር በፊት እንደነበር ነው የተነገረው። እና ትናንት ያነሳቸው አዳዲስ ስደተኞች ናቸው ወይስ ወደዚያው ቦታ ተመልሰው የመጡ ስደተኞች ናቸው? ስደተኞቹ በአብዛኞቹ ተመሳሳይ ናቸው። ከዚህ ቀደም የነበሩና በየጊዜውም ቁጥራቸው የሚጨምር አለ። በተለያየ አጋጣሚ እነዚህ ስደተኞች እንግዲህ እንደዚሁ በሚወሰድ እርምጃ ይነሳሉ ተመልሰው ወደዚህ ስፍራ ይመጣሉ ሁለት አይነት ምክንያቶች ይሰጣሉ ለዚህ አንደኛው ብዙዎቹ ስደተኞች እዚህ ሀገር እጅ የመስጠት ፍላጎት ስለሌላቸው እና ፈረንሳይን እንደ መሸጋገሪያ አይነት ስለሚጠቀሙ እዚሁ እጅ ስላልሰጡ በመደበኛ የስደተኛ አቀባበል መንገድ ውስጥ ያላለፉ ናቸው ስለዚህ አብዛኞቹ መንግስት ላያውቃቸው ይችላል እንዲሁም ደግሞ መንግስት ስደተኛ መሆናቸውን በፈረንሳይ ሀገር ጥገኝነት የጠየቁ ናቸው። ታውቁ ደግሞ አስፈላጊው የስደተኝነት አቀባበል ያልተደረገላቸውም አሉ። ተደርጎላቸውም ተጨማሪ ሌላ ስም በመቀያየር እ በተለያዩ ጥቅማ ጥቅሞች ሁለት ሶስት ቦታ ይሰጡ እና እዛ ቦታ መልሶ የሚመጡበት አጋጣሚ እንዳለ ነው ያሉት። መረጃዎች የሚያመለክቱት የፓሪስ ከተማ አስተዳደር ይህንኑ ተደጋግሞ የሚታየውን የስደተኞች ችግር ለማስወገድ በዘላቂነት ምን እያሰበ ነው? መልካም። በአጠቃላይ ካለፈው ሰኔ ወር ጀምሮ እስካሁን ድረስ ፖሊስ ሀያ ሶስት ጊዜ በስደተኛ የሚሰሩ ጊዜያዊ ድንኳኖችን እያፈረሰ እንደሚገኝ የተገለጸው። ሁኖም ግን ባለፈው ሳምንት ላይ የፓሪስ ከንቲባ አን ኢዲያጎ እንዳሳወቁት ፓሪስ ለመጀመሪያ ጊዜ ስደተኛ መቀበያ ጣቢያ ለመገንባት ዝግጅት ላይ መሆኗን ነው የገለጹት። ይህም የስደተኛ ማዕከል የሚገነባው እዚሁ ፓሪስ ውስጥ ሲሆን ምናልባትም እስከ ሁለት ሺህ የሚጠጉ ስደተኞችን ያስተናግዳል ነው የተባለው። የህዝብም የግንባታ ሂደት ሁለት ወር ይፈጃል ነው የተባለው። ምናልባት እነዚህ ነገሮች ተስተካክለው ስደተኞቹ በማናቸውም አይነት ሰብአዊ ሂደታቸው ተጠብቆ የሚስተናገዱ ከሆነ ፓሪስ ስደተኞች አቀባበል ላይ የተሻለ ሂደት ታስመዘግባለች የሚል ነገር ያለው። ሃይማኖት ጥሩነህ፣ ለሰጠሽን ማብራሪያ ከልብ አመሰግናለሁ።